እንዴቱ ላህል ሸዋን ግዛው አንተና ሌሎች ሁለት የዶቼ ቬለ ዲደብልዩ ዘጋቢዎች ናይሮቢ ጸጥታና ደህንነትን የተመለከተ ስልጠና በመውሰድ ላይ ናችሁ። ለመሆኑ በትክክል ስልጠናው በምን ላይ ያተኩራል? አመሰግናለሁ ሸዋዬ። እንግዲህ ስልጠናውን በተመለከተ ናይሮቢ የተገኙት የዶቼ ቬሌ የሰራተኞች ደህንነት ስራ አስኪያጅ ሚስተር ዮከን ዋልተርን ጨምሮ ሌሎች ባልደረቦቻቸው ናቸው ስልጠናውን እየሰጡ የሚገኙት። የስልጠናው ዓላማ እንግዲህ የዚህ የድርጅቱ ጋዜጠኞች እኛን ጨምሮ ማለት ነው ግጭቶችና ለመረጋጋቶች ባሉባቸው አካባቢዎች ራሳችንን ከአደጋና መሰል ጥቃቶች ጠብቀን የዘገባ ስራዎቻችንን ማከናወን የሚያስችለንን ክህሎት እንድናገኝ ለማድረግ ነው። በተጨማሪም ለስራ በምንሰማራባቸው አካባቢዎች አስቀድመን ከደህንነት ስጋት ጋር የተያዙ መረጃዎችን ማሰባሰብና መተንተን የሚረዳንን ግንዛቤ ለመፍጠር እንደሆነም ነው ለመመልከት የቻልኩት። ምናልባት ጥንቃቄዎችን አልፈው ድንገት ለአደጋዎች ብንጋለጥ ራሳችንን በመጀመሪያ ሕክምና ወይም ፈርስት ኤድ በሚባለው ማከም የምንችልበት የተግባር ልምምድ ጭምር ያካሄድንበት ሁኔታ ነው ያለው። ከዚህ በተጨማሪም ከቅርብ ጊዜ ወዲህ አሳሳቢ እየሆነ የመጣውን የዲጂታል ሰኩሪቲ ወይም የመረጃ መረብ ደህንነት ጥቃት ወይም የመረጃ ስርቆት ልንለው እንችላለን እንዴት መከላከልና አደጋውን መቀነስ ይቻላል በሚለውና በሌሎች ተያያዥ ርዕሶች ላይ እያተኮረ ስልጠና ነው እየተከታተል ነው። እንደምታስታውሰው ሸዋንግዛው፣ አንተም ሆንክ ሌሎች ዘጋቢዎቻችን ደህንነታችሁን ለችግር ሊያጋልጡ የሚችሉ የተለያዩ አጋጣሚዎች የተከሰቱበት ጊዜ እንደነበረ አስታውሳለሁ። ስልጠናው ራሳችሁን ከመጠበቅ አኳያ ጠቀሜታውን አንተ እንዴት ትገልጸዋለህ? እንግዲህ እንደምታውቂው ሸዋዬ የአፍሪካ አጉር ዛሬም ድረስ በተለያዩ አካባቢዎች ያለመረጋጋት የሚስተዋልበት አጉር ነው። ይህ ሁኔታ ደግሞ ለእኛ ለጋዜጠኞች ስራ ምቹ አይደለም ተብሎ ነው የሚታሰበው ለአደጋም ጭምር እያጋለጠ ነው የሚገኘው። የምስራቅ አፍሪካ ቀንድ አካባቢን እንኳን ብንመለከት በሶማሊያ የአልሸባብ እንቅስቃሴ የተገብታበት ሁኔታ አይደለም ያለው። በተለያዩ ጊዜያት ሲፒጄ የሚባለው ዓለም አቀፍ የጋዜጠኞች መብት ተቆርቋሪ ተቋም ሪፖርት እንደሚጠቁመው በሞቃዲሾ ብቻ ቁጥራቸው የበዛ ጋዜጠኞች በታጣቂዎች ጥቃት ሕይወታቸውን አጥተዋል። ከዚህ በተጨማሪም የደቡብ ሱዳን ግጭት፣ በናይጄሪያ ያለው የቦኮ ሀራም እንቅስቃሴ እንዲሁ የሚገለጽ ነው። በኢትዮጵያም ቢሆን በበርካታ አካባቢዎች ግጭቶችና አለመረጋጋቶች እንደሚስተዋሉ የሚታይ እውነታ ነው። እንግዲህ እነኚህን በመሳሰሉ አካባቢዎች ለዘገባ ስራ ስንንቀሳቀስ እንዴት አስቀድመን መረጃዎችን ማሰባሰብ እንችላለን? ለስፍራው ከደረስን በኋላ ለደህንነታችን ምን አይነት ጥንቃቄዎችን ማድረግ ይገባናል? በሚሉት መሰረታዊ ቆቶች ላይ ያተኮረ ስለሆነ ትልቅ ጠቀሜታ እንደነበረው ማለት ይቻላል። ሸዋ መልካም። የስልጠናው ተሳታፊዎች እናንተ ብቻ ናችሁ ወይስ ሌሎችም አሉ? ስልጠናው እንግዲህ ትላንትናና ዛሬ ለሁለት ቀናት ኬንያ፣ ናይሮቢ በሚገኘው ብራከን ሀረስት ማዕከል ነው የተካሄደው በስልጠናው መቀመጫቸውን በጀርመን ሀገር ባደረጉት የእኛን ጣቢያ ዶቼቬሌ፣ ዲደብልዩ እና ዜድዲኤፍ ከተባለ የሚዲያ ተቋም ወደ አስራ ሶስት የምንሆን ጋዜጠኞች ነን እየተሳተፍ ነው። እንግዲህ በአጠቃላይ ከነኝህ ጣቢያዎች ከኢትዮጵያ፣ ከኬንያና ከናይጄሪያ በመሆን የሚዘግቡ ጋዜጠኞች ነን እዚህ እየተሰባሰብ ነው። አመሰግናለሁ። ሸንግዛው ወጋየሁ የምታገኙት ስልጠና እንደሚጠቅማችሁ ተስፋ አደርጋለሁ። እግዜር ስጥልኝ። መልካም ቆይታ ይሆንላችሁ እንግዲህ روبي مالكم شو في